የዲደብሊው ዜና ጤና ይስጥልን አድማጮች በቅድሚያም አርዕስተ ዜናውን እንሆ በትግራይ ኃይሎችና በኢትዮጵያ ፌዴራል መንግስት መካከል ውጥረት እየጨመረ መምጣቱን በመግለጽ ሁኔታው እንዳሳሰበው የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ በሶማሌና አፋር ክልል አዋሳኝ ቀበሌዎች የሚከሰቱ ግጭቶች በዘላቂነት ለመፍታት ሁለቱ ክልሎች ከስምምነት መድረሳቸውን አስታወቁ የሶማሊያ ህግ አውጪዎች ዛሬ የሀገሪቱን ፕሬዚደንት የሚመርጡበት ምርጫ በሚካሄድበት የአውሮፕላን ማረፊያ ቅጽር ግቢ አቅራቢያ ከፍተኛ ድምፅ ያለው ፍንዳታ መሰማቱን የአይን እማኞች ተናገሩ። ፊንላንድ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት አባል መሆን እንደምትፈልግ በይፋ አስታወቀች። ዜናው በዝርዝር በትግራይ ኃይሎችና በኢትዮጵያ ፌዴራል መንግስት መካከል ውጥረት እየጨመረ መምጣቱን በመግለጽ ሁኔታው እንዳሳሰበው የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። ኮሚሽኑ እየበረታ መጥቷል ያለው ውጥረትና በትግራይ ክልልና ፌዴራል መንግስት ኃይሎች መካከል አልፎ አልፎ ተደርገዋል የተባሉ ውጊያዎች አሳሳቢ መሆናቸውን ዛሬ በእንግሊዝኛ ቋንቋ ባወጣው መግለጫ አስታውቋል። ግጭት ውስጥ ከተገባ ጊዜ አንስቶ ከባድ የሰብአዊ መብት ጥሰት መፈጸሙን የገለጸው ኮሚሽኑ አንዳንዶቹ እስከ የጦር ወንጀሎች ሊደርስ የሚችሉ መሆናቸውን ገልጿል። የኢትዮጵያ ሰብአዊ መብት ኮሚሽን በጦርነቱ በቀጥታም ሆነ በተዘዋዋሪ ተጽዕኖ የደረሰባቸው ሰላማዊ ዜጎች ከዚህ ማገገሚያ ጊዜ እንደሚያስፈልጋቸውና ፍትህ እንደሚሹም አሳስቧል። በመሆኑም ኮሚሽኑ በግጭቱ ውስጥ ያሉ አካላት፣ ሀገር አቀፍ ተዋናዮች፣ ሲቪክ ማህበራት፣ መገናኛ ብዙሃን፣ የሃይማኖት አባቶችና ሌሎች አካላት ለጋራ መግባባት መቻቻልና ሰላም እንዲሰፍን የበኩላቸውን አስተዋጽኦ እንዲወጡ ጥሪ አቅርቧል። ከዚህም ሌላ የትግራይ ክልል ባለስልጣናት በሰብአዊ እርዳታ አስፈላጊውን ትብብር ሁሉ እንዲያደርጉና ሰብአዊ እርዳታ የሚያጓጉዙ መኪኖችን ከመያዝ እንዲቆጠቡ አሳስቧል። የፌዴራል መንግስት እንዲሁም የአፋርና የአማራ ክልል ባለስልጣናት ወደ ትግራይ የሚገቡ ሰብአዊ እርዳታዎች በአስተማማኝና ባልተደናቀፈ መንገድ እንዲደርስ ሁኔታዎችን እንዲያሻሽሉ የኢትዮጵያ ሰብአዊ መብት ኮሚሽን አክሉ አሳስቧል። በሶማሌና አፋር ክልል አዋሳኝ ቀበሌዎች የሚከሰቱ ግጭቶችን በዘላቂነት መፍታት እንዲቻል ሁለቱ ክልሎች ከስምምነት መድረሳቸውን አስታወቁ። ዘላቂ መፍትሄ ለማምጣት ያስችላል የተባለው መሰረታዊ ስምምነት የታጠቁ ኃይሎች ከግጭት አካባቢዎች እንዲወጡና የፌዴራል ጸጥታ ኃይሎች ወደነዚህ ቦታዎች እንዲገቡ የሚፈቅድ መሆኑን የሶማሌ ክልል ምክትል ርዕሰ መስተዳደር አቶ ኢብራሂም ኡስማን ለዶቼቨለ ገልጸዋል። በአዋሳኝ ቀበሌዎች በየቦታው ተኩስ፣ ስርቆትና መፈናቀል ይከሰቱ እንደነበር የተናገሩት አቶ ኢብራሂም ዘላቂ ሰላም ለማምጣት የተፈናቀሉ ሰዎችን ወደ ቀያቸው መመለስ አስፈላጊ መሆኑንም ተናግረዋል። ለአንድና ለመጨረሻ ይህ ችግር እንዳይከሰት ማህበረሰቡ ከዚህ በፊት አብሮ ይኖር ነበረ። ዘላቂ የሆነ ሰላም እንዲመጣ ሁሉም የእርሻውን እንዲወጣ ሚና መኖር የምታ ያለበት ነው። እንግዲህ ትላንትና ስምነት ላይ ደረስ የሶማሌ ክልል ምክትል ርዕሰ መስተዳደር አቶ ኢብራሂም ኡስማን አክለውም ማሳረጊያ እንዲሆን የሁለቱ ክልሎች በአጭር ጊዜ ውስጥ ኮንፈረንስ እንደሚያካሂዱም ተናግረዋል። በሶማሌ ክልል መቀመጫ ጅጅጋ በተካሄደው ውይይት የሰላም ሚኒስትሩ አቶ ብናልፍ አንዷለምን ጨምሮ የአፋርና የሶማሌ ክልል ከፍተኛ ባለስልጣናት መገኘታቸውን የድሬዳዋው ዘጋቢያችን መሳይ ተክሉ የላከልን ዘገባ ይጠቁማል። አድማጮች የምትከታተሉት ከዶቼ ቬለ ዲደብልዩ የሚተላለፈውን የዓለም ዜና ነው። የሶማሊያ ሕግ አውጪዎች የሀገሪቱን ፕሬዚዳንት ለመምረጥ ድምፅ ሲሰጡ አሉ። ምርጫው በብዙ ዙሮች የሚካሄድና በርካታ ሰዓታት ሊወስድ እንደሚችል ይጠበቃል። ምናልባትም እስከ ሌሊት ድረስ ምርጫው ሊዘልቅ ይችላል ያሉት የፓርላማ ሰብሳቢ ኮሚቴ ሴናተር አብዲ ቃኒ ጌሌ እስካሁን ሶስት እጩዎች ውድቅ እንደሆኑና 36 እጩዎች እንደቀሩ ተናግሯል። የወቅቱ መሪ አህመድ አብዱላሂ መሐመድ የቀድሞዎቹ ፕሬዚደንቶች ሸሪፍ ሸይክ አህመድ እና ሐሰን ሸይክ መሐመድ እንዲሁም ብቸኛዋ ሴት እጩ የቀድሞዋ ውጭ ጉዳይ ሚኒስትር ፋውዚያ ዩሱፍ ከቀሩት 36 ተፎካካሪዎች መካከል ይገኙበታል። አሸናፊው ወይም አሸናፊዋ እጩ ቢያንስ 184 የፓርላማው አባላት ድምጽ ማግኘት ይጠበቅባቸዋል። ለረዥም ጊዜ ሲስተጓጉል የቆየው ፕሬዚደንታዊ ምርጫ ዛሬ የተካሄደው ጥብቅ ጥበቃ በሚደረ ግበት ና ሞቃዲሾ በሚገኘው የአይሮፕላን ማረፊያ ቅጥር ግቢ ውስጥ ነው። የሶማሊያ ፖሊስ እስከ ነገ ሰኞ ድረስ የሚጸና የሰዓት እላፊ ተግባራዊ እያደረገ በመሆኑም በዋና ከተማዋ ሞቃዲሾ መጠነኛ ሕዝባዊ እንቅስቃሴ መስተዋሉን አዣንስ ፍራንስ ዘግቧል። በምርጫው የተነሳም የአይሮፕላን በረራዎች መሰረዛቸው ተዘግቧል። ዘግየት ብሎ ሮይተርስ እንደዘገበው ከሆነ ደግሞ ምርጫው በሚካሄድበት የአውሮፕላን ማረፊያ አቅራቢያ ከፍተኛ ድምፅ ያለው ፍንዳታ ተሰምቷል። ዜና ምንጩ የአይነ ማኞችን ዋቢ አድርጎ እንደዘገበው ሶስት ፍንዳታዎች ተሰምተዋል። ከፍተኛ ጥበቃ በሚደረግበት የአየር ማረፊያ የሚገኙ አንድ ምንጭ ግን ምንም አይነት ፍንዳታ ምርጫው በሚካሄድበት ቦታ አለመከሰቱንና የመጀመሪያው ዙር የድምፅ አምስ አሰጣጥ ላይ በህግ አውጪዎች መካከል ከፍተኛ ጫጫታ እንደነበር ለሮይተርስ ተናግረዋል። ፊንላንድ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት አባል መሆን እንደምትፈልግ በይፋ አስታወቀች። የፊንላንድ ፕሬዚዳንት ሳውሊ ኒኒስቶ ዛሬ በሰጡት ጋዜጣዊ መግለጫ ሀገራቸው ለኔቱ የአባልነት ማመልከቻ እንደምታቀርብ ተናግረዋል። ውሳኔውን የፊንላንድ ፓርላማ በቅድሚያ ማጽደቅ ይኖርበታል። ውሳኔው አብላጫ ድምፅ እንደሚያገኝ ይጠበቃል። 1300 ኪሎ ሜትር ርዝመት ያለው ድንበር ከሩሲያ ጋር የምትዋሰነው ፊንላንድ ለአስርተ ዓመታት የኔቶ አባልነትን ሳትፈልግ ቆይታለች። ይሁንና ሩሲያ ዩክሬንን ከወረረች በኋላ የበርካታ ፊንላንዳውያን አመለካከት ተቀይሯል። ሌላኛዋ የስካንዲናቪያ ሀገር ስዊድንም የፊንላንድን ውሳኔ እንደምትከተል እየተጠበቀ ነው። በስልጣን ላይ የሚገኘው የሀገሪቱ ሶሻል ዴሞክራቲክ ፓርቲ ስዊድን ኔቶን እንድትቀላቀል የቀረበውን ሀሳብ ደግፏል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ የአባልነት ጥያቄውን በሙሉ ድምፅ ማስደግ ይኖርበታል። ቱርክ ግን የእነዚህን ሁለት ሀገራት ኔቶን የመቀላቀል ውሳኔ አላወደሰችውም። ይሁንና በድምፅ አሰጣጡ ላይ ሀገሪቱ እንቅፋት አትሆንም ብለው እንደሚያምኑ የኔቶ ዋና ጸሐፊ ዛሬ ተናግሯል። የሩሲያ መንግስት ቀደም ብሎ እንዳስታወቀው እነዚህ ሁለት ሀገራት ኔቶን ቢቀላቀሉ ስህተት እንደሆነና አጸፋዊ ምላሽ እንደሚኖረው አስጠንቅቋል። አጸፋው ግን ምን እንደሆነ ሩሲያ በግልጽ አልተናገረችም። የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ ከዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር በርሊን ውስጥ እንደተወያዩና ተጨማሪ የጦር መሳሪያዎች እንዲሁም ሌሎች እርዳታዎች ወደ ዩክሬን በጉዞ ላይ መሆናቸውን ተናገሩ። ከዚህም ሌላ ኩሌባ የምግብ ኤክስፖርት ወደ አፍሪቃና እስያ ተጠቃሚዎች በአስተማማኝ ሁኔታ እንዲደርስ በጋራ ለመስራት ተስማምተናል ብሏል። ኩሌባ የውጭ ጉዳይ ሚኒስትሮች በኔቶ ላይ ለመምከር ዛሬ በርሊን ውስጥ በተሰበሰቡት ጉባኤ ላይ ስለ ዩክሬን ነባራዊ ሁኔታ አጭር መግለጫ እንዲሰጡ ተጋብዘው ነው ወደ ጀርመን የመጡት። እንደ የአሜሪካው የውጭ ጉዳይ ሚኒስትር ከሆነ ሀገራቸው በሩሲያ ላይ የጣለችውን ማዕቀብ ና የዲፕሎማሲያዊ ጫናዎች አስፈላጊ እስከሆነ ድረስ በሩሲያ ላይ ማድረጓን ትቀጥላለች። በዩክሬን ዋና ከተማ ኬቭ ላይ የሚገኘውን ኤምባሲዋንም በቅርቡ ትከፍታለች። ይህ ዶቸበለ ዲደብሊው ነው። አድማጮች አረስተ ዜናው በድጋሚ እንሆ በትግራይ ኃይሎችና ና በኢትዮጵያ ፌዴራል መንግስት መካከል ውጥረት እየጨመረ መምጣቱን በመግለጽ ሁኔታው እንዳሳሰበው የኢትዮጵያ ሰብዓዊ መብት ኮሚሽን አስታወቀ። በሶማሌና ና አፋር ክልል አዋሳኝ ቀበሌዎች የሚከሰቱ ግጭቶችን በዘላቂነት ለመፍታት ሁለቱ ክልሎች ከስምምነት መድረሳቸውን አስታወቁ። የሶማሊያ ሕግ አውጪዎች ዛሬ የሀገሪቱን ፕሬዚዳንት የሚመርጡበት ምርጫ በሚካሄድበት የአውሮፕላን ማረፊያ ቅጥር ግቢ አቅራቢያ ከፍተኛ ድምፅ ያለው ፍንዳታ መሰማቱን የአይን እማኞች ተናገሩ። ፊንላንድ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት አባል መሆን እንደምትፈልግ በይፋ አስታወቀች። ዜናው አበቃ። መልካም ምሽት።